በፓርቲ ስም ምንም አይነት መግለጫ እንዳልሰጥ ከቤት እንዳልወጣና ስራ እንዳልሰራ ከተደረኩ 21 ወራት ተቆጠሩ ሲሉ የኦሮሞ ፌደራላዊ ኮንግረስ ዋና ጸሐፊ አቶ በቀለ ነጋ ለአሜሪካ ድምጽ ተናገሩ። ከዚህ በላይ መብቴ ሊነካ አይገባም። ታፍኝ የቤት ውስጥ እንድቀመጥ ከተደረኩ በኋላ ተረስቻለሁ ብለዋል አቶ በቀለ ፓርቲያቸው አባል የሆነበት የኢትዮጵያ ፌዴራላዊ ዲሞክራሲያዊ አንድነት መድረክ የሚገኝበትን ሁኔታ ጠቅሶ በደብዳቤ ቢጠይቅም አጥጋቢ ምላሽ የሚሰጥ አካል መታጣቱን ጨምረው ገልጸዋል። የፓርቲው ጠበቃ አቶ ወንድሙ ኢፍሳ በበኩላቸው ይህን ትዕዛዝ ሰጥቻለሁ የሚል አካል መታጣቱን ተናግረዋል። ሁኔታውን ከፖሊስ ለማግኘት ያደረግነው ሙከራ ግን አልተሳካም። ጽዮን ግርማ ሙሉ ዘገባውን ይዛለች። ከአንድ አመት ከዘጠኝ ወር በፊት በኦሮሚያ ክልል የተቀሰቀሰው ተቃውሞ ገና በመጀመሪያ አካባቢ ነበር። ያኔ በፓርቲያቸው ዋና ጸሐፊነት የኦሮሞ ፌዴራላዊ ኮንግረስ ማለት ነው፣ ወክለው ስለ ዕለት ሁኔታዎች፣ ስለ ሀገሪቷ ሁኔታና እንቅስቃሴዎች መግለጫዎችን ይሰጡ ነበር አቶ በቀለ ነጋ። ታህሳስ 22 2008 ዓ.ም ግን አንድ ጉዳይ ከፓርቲያቸው ወጣ። አቶ በቀለ ነጋ ሲቪል በለበሱ የደህንነት አካላት ተይዘው ስልካቸው ተቀምጦና ድብደባ ደርሶባቸው ከቤታቸው እንዳይወጡ ተከልክለዋል የሚል አቶ በቀለ ከዚህ ያህል ጊዜ በኋላ ስለ ሁኔታውም ለመናገር ፈቃደኛ ሆነው አነጋገራቸዋለሁ። አንድ ቀን ጠዋት ወደ ቢሮ እየሄድኩ እያለው የጸጥታ ኃይሎች ነ ፖሊሶች የሚሉ ሰዎች አስገድደው ወደ መኪናቸው አስገቡኝ። ከዚህም ቀደም እንደዚህ አይነት ነገሮች ደርሰውብኛል። ያንን ቀን ግን ትንሽ ከፋ ያለ ነው። ትንሽ ጉሸማዎችን፣ ድብደባዎችን መኪና ውስጥ የተፈጽመውብኛል። ያኔ እንግዲህ ገና ድንጭ ላይ የወጣት ተማሪዎች መሬታችን ተወሰደ፣ የትምህርት ቤት ቦታችን ከፊት ለፊታችን የጭልሞ ደም ያለ አግባብ ተቆርጦ ተሸጠ፣ ይሄ መሆን የለበትም ብለው ያነሱትን እንቅስቃሴ በቀጥታ ከኛ ጋር ነው ያያያዙት ሰዎቹ፣ እና አያይዘውም፣ እናንተ ናችሁ እንደዚህ የምታደርጉት በአቋራጭ ስልጣን ለመያዝ እንዲህ ነው እንዲህ ነው ብዙ የማይገቡ ንግግሮችን፣ ስድቦችን ነበሩ። ግን ዋናው ማጠንጠኛው ምንድን ነው? ከቤት እንዳትወጣ የሚል ትእዛዝ ነው የተሰጠው። ይሄ ደግሞ በህገ መንግስቱ አንቀጽ አስራ ሰባት አንድ ላይ በህግ ከተዘነገገው ውጭ ነው ነጻነቱ የተገደበው። ስለዚህ ለሁለት አመት ወደሚደርስ ጊዜ በቁም እስር ላይ ነበሩ ማለት ነው? አዎ ከቤቶት አይወጡም ነበር ማለት ነው። ለዚህ ያህል ጊዜ እንግዲህ ከቤት የምወጣው አንዳንድ ሰው ቀብር ሲሆን፣ ዘመድ ሞት እንደዚህ ሲሆን እወጣለሁ ወጥቼ ቀበሬን መለሳለሁ። ግን ዋናው ማለት ነፃነት ማለት እንግዲህ ሄዶ ሰርቶ ሰው በሚያምንበት ተደራጅቶ ሰርቶ የመግባትና ሀሳቡን በነፃነት የመግለጽ ህገ መንግስታዊ መብቴ ነው የተገሰሰው። ቢወጡ ምን ይደረጋሉ ብለው ነበር ያስጠነቀቁት እነዛ ሰዎች? በአንተም ሆነ በቤተሰብ ላይ ለሚደርሰው ማንኛውም ችግር ሀላፊነቱን አንወስድም ነው ያሉ የጸጥታ ኃይሎች። ሀላፊነቱን አንወስድም ካሁን በኋላ በገለ ቆሻሻ ውስጥ ልትጣሉ ትችላለህ። እና በቃ ብዙ ነገሮች ናቸው። ምንሽ በሚዲያም መነገር ነገር ማይገባቸው ነገሮች ናቸው ያሉ ደቦቹ ምኖቹ። አሁን ብደግማቸው ምንም አይጠቅሙም፣ የሚጠበቁም አይደሉም የተነገሩኝ። ለማንኛውም ዋና ሁነጥብ የተፈለገው ምንድን ነው? ወደ ቢሮ ሂጅ ይህንን የፖለቲካ ስራ እንዳልሰራ ነው። ምን ያህል የሆኑ ነበረ ምን ያህል የሆኑ ነበር? እነዛ ሰዎች አራት ሰዎች ናቸው። አንድ ሾፌር ከፊታለ አጠገቡላ አላፊያቸው አለ ሁለቱ ደግሞ ግራና ቀኝ ነው የተቀመጡት። ከኔ እኔም መሀል አድርገው የሚደበድቡኝ፣ የሚመቱኝ፣ የሚያፈራሩ፣ የሚዝቱ ነበሩ። ከተማ ውስጥ በቃ እያዞሩ ሌሎችን ከውጭ የሚከታተሉ ነበሩ። አክቹአሊ ከነሱ ጋር ሲነጋገሩ አያቸዋለሁ። እድሜያቸው ምን ያህል ይሆናል? በተደራጀ ሁኔታ ነው ነገሩ የተከናወነው። እድሜያቸው ምን ያህል ይሆናል? ወጣቶች ናቸው። በብዛት ሰላሳ ውስጥ ያሉ ናቸው። ከዛ አልፎ ሰላሳ አምስት የሚያልፍ የለም በሙሉ ልጆችቼ የሚሆኑ ናቸው በብዛት። እርስዎ ስንት አመቶት ነው አሁን? እኔ ስልሳ ስምንት አመቴ ነው አሁን። ከዛን ቀን በኋላ ምን ገጠመው? ከዛን ቀን በኋላ እኔ ከእኔም ብዙ ጊዜ ከቤት ስለማልወጣ የደረሰብኝ ነገርም ምንም የለም። እኔም ቤተሰብም ላይ ያው ተጠንቅቀን ስለምንኖር እዛም ቦታ አዘውትሬ ያው ዘውትር ስራዬን የምሰራበት ቦታም መሄድ ስላቋረጥኩኝ የደረሰ ነገር የለም። ቤተሰቦት መግባት መውጣት ይችሉ ነበር? ምን ያህል ቤተሰብ ነው ያሉት? እንደልባቸው ልባቸው መንቀሳቀስ፣ ቤተሰቦች ይገባሉ፣ ይወጣሉ። ስራ ሰርተው ብለው ነው የሚገቡት። ሌላ ሰው እንግዳ መቶ መጠየቅ ይችላል? ዝም ብሎ ገብቶ ጠይቁኝ የመጡ ሰዎች ማስፈራራት ደርሶባቸዋል። ቤቢሮ አካባቢ ያው እርዳታ ምንም ድጋፍም ሊያደርጉ የሚመጡ ሰዎች ላይ ማስፈራሪያ ደርሶባቸዋል። አንዳንድ ሰዎች እንግዲህ ካልፈሩ አልፎ አልፎ የቆረጡ ሰዎች ይመጣሉ ይጠይቁኛል። ለምሳሌ ድርጅት አብረን የምንሰራቸው ሰዎች አንድ ለሶስት የሚሆኑ ከውጭም ደግሞ እንዲሁ የቆረጠ ዘመድና ጓደኛ አንድ ለሶስት የሚሆኑ ይመጣሉ። ከዛ በመለስ ግን ያውፍራቸው አለ፣ ስጋቱ አለ በሀገራችን ሁኔታ ላይ በአብዛኛው ሰው ለራሱም ስለሚፈራ እኔም መጥቶ የሚጠይቀኝ በብዛት እንደ ድሮ የለም። እንደው በምን ይተዳደራሉ ግን ካልወጡ ካልሰሩ በምን ሲተዳደሩ ቆዩ? ባለቤቴም የተወሰነች ገቢ ታገኛለች ከቤት ክራይም፣ ከአንዳንድ ስራዎችም እንግዲህ። ያች ነች መተዳደሪያችን እንጂ ሌላ ወጥቼ ድሮ ሰርቼ እንደምገባው አይነት ስራ እየሰራው አይደለውም። አሁን እንደ ልብ ተንቀሳቅሼ ከሰው ጋር መገናኘት ስለማልችል በዚህ ምክንያት የገቢው ሁኔታ የሚያስተማም፣ ምን አይደለም። እንደ እንግዲህ አሁን እዚህ የመስሪያ ቤት ሰዎች አካባቢ ሊጠይቁት ሲመጣ የተወሰነ ችግር ይደርስባቸዋል ብለዋል። ክትትል ይደረጉ ቦታል ማለት ነው። ቤትወት አካባቢ ላይ ጠባቂዎች አሉ። አዎ፣ እዚህ እኮ መጥቶ ነው ምን ሰርታ የወጣ ነው የተባለ ምን አድርጋ የወጣ ምን ይሰራል ቤት ውስጥ አሉኝ አለኝ። ደውሎ ያው ቤት ተቀመጥ ስለተባለ ቤቱ ተቀምጧል። ሌላ ምን ይሰራል አልኳቸው። አለ ምንም ማስፈራሩኝ ብታርፍ ይሻላል ሲሉ በቃ በዛው ቀረሱ። እነዚህ ሰዎች ምን አይነት ሰዎች ናቸው? አለባበሳቸው ሲቪል ነው የሚለብሱት። ወጣቶች ናቸው። ሲቪል ነው የሚለብሱት። ወጣቶች ናቸው በብዛት። አሁን ታዲያ እንግዲህ አንደኛው እንዲህ ያለ ቃለ ምልልስ እንዳይሰጡ መከልከል እንደሆነ ጠቅሰውልናልና አሁን ታዲያ እንዴት ቃለ ምልስ ለመስጠት ፈቃደኛ ሆኑ? ለሁለት ምክንያት ነው። አንደኛ መንግስትም ይህን ነገር እንዲያስታውሰው ይፈልጋለሁ። ያንን ጊዜ ያሉን ስልኬን ሁሉ ሲወስዱ መልሰን እንደውልልሃለን ነው ያሉን። መልሰው አልተወሉም። መድረክም ደብዳቤ ጽፈው ለመድረክ ደብዳቤ መልስ አልተሰጠም። የእኔ መጨረሻ ምንድን ነው የሚሆነው? በዚህ አይነት ሁኔታ እስከ መቼ ነው የምቀጥለው? ይሄንን እንዲሰሙልኝም እፈልጋለሁ። በአንድ በኩል ሕገ መንግስታዊ መብቴ ነው በነጻነት የመናገር፣ የመደራጀት፣ የመስራት፣ በሰላም የመታገል ሕገ መንግስታዊ መብቴ ነው እና ተገፍሷል። አለያ መብቴ አንቀጽ አስራ ሰባት ላይ ንዑስ ቁጥር አንድ ላይ በህግ ሳይሆን በህገወጥ መንገድ ነው እንደዚህ የተደረግኩት። ይሄ ደግሞ ብዙ ቦታዎች ላይ ይደረጋል፣ እየተረሳ ነው የሚኬደው። ስለዚህ ሊረሳ አይገባም የአንድ ግለሰብ መብት ሊጣስ አይገባምና መንግስት መልስ እንዲሰጠኝ ይፈልጋለሁ። ያኔ አቶ በቀለ ነጋ ላይ ደረሰ የተባለውን ነገር በአሁኑ ሰዓት በእስር ላይ የሚገኙት የፓርቲው ሊቀመንበር ዶክተር መረራ ጉዲና ነበሩ ይፋ ያደረጉት። ተከታትሎት በመኪና ጠርፎ ከወሰዱ በኋላ የመጨረሻ ማስጠንቀቃ ሰጥቶት አንድ ለየትኛው ሚዲያ ሁለተኛ እንዳይናገር ሁለት ከቤቱ እንዳይወጣ ከዚህ በኋላ በሕይወቱ ፈርዶ መውጣት እንዳለበት ይህን ማስጠንቀቂያ ሰጥቶ እንደተለዩት ነው። ትንሽ አዙሮት መልሶ ዛው ቤቱ በዛፍ ላይ ጥሎት እና ድርጅታቸው ነው ወይንን የሚያደርጉ የሚል አይነት ማስጠንቀቂያ ሰጥቶት እንደተለዩት ሪፖርት ደርሶኛል። የኦፌኮና የመድረክ ምክትል ሊቀመንበርና ሕዝብ ግንኙነት ኃላፊ አቶ ሙላቱ ገመቹ አቶ በቀለ ነጋ እንደተመለከተ ፓርቲያቸውም መድረክም ለፌዴራል ፖሊስ አቤቱታ አቅርቦ እንደነበር ይናገራሉ። በማድረግ ደረጃ ገብዳቤ ቤተሰብ አባላት ቤት ውስጥ ታግተዋል። ያልታወቁ ሰዎች ናቸውና፣ ጣጣቂዎች ናቸው። በቤት አገቱት። አሁን ከቤት እንዳትወጣ፣ ከቤት የወጣ እንደሆነ ቤተሰብ እና በአንተ ላይ እርምጃ እንወስዳለን ማዳግም እርምጃ ነው የምንወስደው አሉ። አስፈራሩት። ከዛ በኋላ እኛ ይሄ ነገር መንግስት ባለበት ሀገር እንዴት እንዲህ ይሆናል ብለን አቤቱታ ቀረብ ያቀረብነውን አቤቱታ እንግዲህ መንግስት አቤቱታውን ተቀብሎ ግለሰቡንም ጠይቆ እነዚህን ይሄን ያደረጉ ሰዎች ማን ናቸው ብሎ መጠየቅ የግዴታ ይገባ ነበር። መንግስታዊ አካል ካልሆነ በስተቀር እንደዚህ አይነት ጥያቄ አቤቱታ ቀርቦ መንግስታዊ አካል ወደ አሁኑ ክትትል የማደርግ ከሆነ ወዴት ነው አቤት የምትዩ? የፓርቲው የህግ ጠበቃ ወንድሙ ኢብሳ በበኩላቸው አቶ በቀለ ነጋ አካልን ነጻ የማውጣት ክስ እንዲመሰርቱ ህግ ይፈቅድላቸዋል ይላሉ። ህገ መንግስት ዋስትናና የወንጀል ስነ ስርዓት ህጋችንም ይደግፋል። ማንም ሰው ዛሬ ማንንም አግቶ ማቆየት አይችልም ሳይክሊም በዓለም አቀፍ ህግ አፍሪካ ቻርተር የአጥራይ ምላሽ ወንጀል ይሄ ትግሪ ህገ መንግስት አራት መቶ አቶ እንደዚህ ሰውም አገት ወንጀል እንደሆነ ይጠቅሳል። ስለዚህ ራሳቸውን መከላከል አለባቸው። አሁን ያሉበት ሁኔታ እጅግ ያሳጋይ ነው። አቶ በቀለ ነጋን በተመለከተ ምላሽ ለማግኘት ወደ ተለያዩ የፖሊስ አካላት ያደረግነው የስልክ ሙከራ ምላሽ ባለማግኘቱ አልተሳካልንም። ለአሜሪካ ድምፅ ጽዮን ግርማ ዋሽንግተን ዲሲ